የፖለቲካ ድርጅቶች በሰላማዊ መንገድ ተወዳድራችሁ ሕዝብ ከመረጣችሁ ለደቂቃም ቢሆን ወንበር ላይ መቆየት አንፈልግም ሲሉ የኦህዴድ ሊቀመንበር ዶክተር አብይ አህመድ ዛሬ ጅማ ላይ ተናግረዋል። የኦህዴድና የኢህአደግ ሊቀመንበር የኦሮሚያ ክልል ገዢ ፓርቲያቸውን ጉባኤ ዛሬ ሲከፍቱ በተናገሩበት ወቅት አክለው የመጣውን ለውጥ ለማደናቀፍ ከጠላት ጋር የሚያብር ካለ ግን ከጠላት አንለየውም ብለዋል። ሪፖርተራችን ሙክታር ጀማል ከጅማ ተጨማሪ አለው። ኦህዴድ ዛሬ በጅማ ባካሄደው ዘጠነኛ ድርጅታዊ ጉባኤ መክፈቻ ላይ የኢህአዲግ እህድ ድርጅቶችና ተፎካካሪ ፓርቲዎች ጭምር ተሳትፎበታል። ከስድስት ሺህ ሰው በላይ በታደመበት በዚህ የጉባኤው መክፈቻ ላይ ንግግር ያደረጉት የድርጅቱ ሊቀመንበርና የኢትዮጵያ ጠቅላይ ሚኒስቴር ዶክተር አብይ አህመድ ኦህዴድ ኢህአዲግ ያለፈበትን ውጣ ውረድ በማስታወስ አሁን የተገኙትን ድል የመቋደስ ሂደቱ ላይ ትኩረት ሊሰጥ እንደሚገባና ህዝቡ እንዲተባበርም ጥሪ አቅርበዋል። በተለይ የኦህዴድ አመራርን በተመለከተና የኦሮሞ ህዝብ አስተሳሰብን እንደ ባህል ሀገራችንና ታሪክ ትውፊታችን ሁሉንም አቃፊ ቻይሆነን ኢትዮጵያን መገንባት አለብን። ለብሔር ብሔረሰቦችም ዋልታና ማገርነን ብለዋል ዶክተር አብይ አህመድ። ልክ እንደ ትናንት ኢትዮጵያን እንገነባታለን። ከብሔር ብሔረሰቦች ጋር በፍቅርና በመከባበር አብረን እንኖራለን። አብረን ሆነን አፍሪቃንም የአፍሪካ ቀንድንም እንገነባለን። ሊያግደን የሚችል አንዳች ነገር የለም። የፖለቲካ ምህዳሩን ከማስፋት አንጻር መንግስት ሰፊ ስራ ሲሰራ መቆየቱን ያስታወሱት ዶክተር አብይ አህመድ ተፎካካሪ ፓርቲዎች ቁጥራቸው በዝተው የህዝብ አስተሳሰብና አማራጮችንም ከሚበትኑ ወደ አንድነት ተሰባስበው በጋራ ቢታገሉ የተሻለ መሆኑንም ጠቁመው በአገሪቷ የተዘረጋው ምቹ የፖለቲካ ምህዳር ላይ የተንቀሳቀሱ ሀሳባቸውን ማንጸባረቅ እንደሚችሉም አረጋግጠዋል። በዚሁ መሰረት በማንኛውም አይነት ተወዳድራችሁ ህዝብ ሀሳባችሁን ከመረጠ ድርጅታቸው ወንበር ለመልቀቅ ዝግጁ መሆኑን ቃል ገብተው ከዚህ በስተጀርባ ደባና ሴራ መስራት ግን ከጠላት አያስለይም ብለዋል። በኦሮሞ ፖለቲካ የምትንቀሳቀሱ ድርጅቶች በፈለጋችሁት መንገድ ተንቀሳቅሳችሁ የኦሮሞ ህዝብ ከመረጣችሁ ለአንድ ደቂቃም ወንበር ላይ መቆየት አንፈልግም። ከዚህ በዘለለ ከጠላት ጋር አብራችሁ የመጣውን ለውጥ ለመቀልበስ የምትሹ ካላችሁ ግን ከጠላት አንለያችሁም። ለረጅም ጊዜ በኢትዮጵያ ሰፍኖ የነበረው የጥላቻ ፖለቲካን በተመለከተ ንግግር ያደረጉት የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት ለማ መገርሳ ከዚህ ቀደም የሀገሪቷ ፖለቲካ አንዱ ሌላኛውን የመጥለፍና በጠላትነት ሰየመው የማሳደድ ሂደት መሆኑን አስታውሰው፣ ነገር ግን ዛሬ ተሰባስቦ መነጋገር መቻሉን ተናግረዋል። በዚህ ሂደት ኦህዴድ እያካሄደ ያለው ዘጠነኛው ድርጅታዊ ጉባኤም የተለያየ አስተሳሰብ ያላቸው የኦሮሞ ፖለቲከኞችን አንድ ላይ አሰባስቦ ማገናኘት በመቻሉ ታሪካዊ ነው በማለትም ገልጸዋል። kalesa kawati፣ እንደ ጠላት የምንታይ ጀርባ ተሰጣተን በጠላትነት እየተፈራረጅን ስንተቻች ነበርን። የኦሮሞ የፖለቲካ ድርጅቶች ከሀገራቸው ተባራው ሸሽተው የወጡበት ከተሰደዱበት የባዕድ ሀገር ተመልሰው በአባታቸው ቀዬ መንደር መንቀሳቀሳቸው ተመልሰው ለሕዝባቸው እንዲሠሩ መንገድ ተከፍቶላቸዋል። በጉባኤው ላይ በመገኘት የኦህዴድ እህድ ድርጅቶችና የኢህአዴግ አባል ከሆኑ ድርጅቶች ውስጥ ቢያዴንም በመወከል የተገኙት አቶ ንጉሱ ጥላውን ናቸው። አቶ ንጉሱ ኦህዴድ በኢህአዴግ ውስጥ ሲንጸባረቅ የነበሩ እሰቶችና ችግሮችን በማረም ሂደት ላይ ከፍተኛ አስተዋጽኦ ያበረከተ ድርጅት እንደመሆኑ መጠን ኦህዴድ ለአመራርነቱ እያደረገ ለነበረው አስተዋጽኦ የክልላቸው ህዝብና የድርጅታቸው ክብርና ምስጋና የላቀ መሆኑን አቶ ንጉሱ አረጋግጠዋል። ይህ ለውጥ እንዲመጣ ኦህዴድ ያበረከተው አስተዋጽኦእና የተጫወተው ሚና በእጅጉ ትልቅና ታሪክ ሊረሳው የማይችል ነው። በዚህ አጋጣሚ መላው የድርጅታችን አባላትና የአማራ ክልል ህዝብ ኦህዴድ በለውጡ ሂደት ለተጫወተው ሚና እና ላበረከተለት መሪ ከልቡ ዕውቅና በመስጠት በመላ የክልሉ ወረዳዎች ድጋፉን መስጠቱን ሳስታውስ በታላቅ ኩራትና ደስታ መሆኑን ልገልጽላችሁ እወዳለሁ። ሌላኛው ንግግር ያደረገው የኦህዴድ እህት ድርጅት የህወሀት ተወካይ ዶክተር አብርሃም ተከስተ ናቸው። ዶክተር አብርሃም የኦህዴድ ሚና በኢትዮጵያ ግንባታ ውስጥ የላቀ መሆኑን ህዝባችንና ድርጅታችን ያምናል ነው ያሉት። የተከበራችሁ ጉባኤተኞች፣ ከትግራይ ህዝብና ከህወሀት እጅግ የከበረ ሰላምታ እና መልካም ምኞት ይድረሳችሁ። የተከበራችሁ ጉባኤተኞች፣ ክቡራንና ክቡራት ኦህዴድ ለኦሮሞ ህዝብ ፖለቲካዊ መብቶች መከበር፣ ለኦሮሚያ ልማትና ብልጽግና፣ በአጠቃላይም ለሀገራችን ልማት፣ ለዲሞክራሲ እና ህገ መንግስታዊ ፌዴራላዊ ስርዓት ግንባታ ለከፈለው ከፍተኛ መስዋዕትነትና ለሰጠው አመራር ህወሀትና የትግራይ ህዝብ ሁሌም ከፍተኛ ክብር አላቸው። ከተፎካካሪ ፓርቲዎች ውስጥ ንግግር ያደረጉት አንዱ የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ አቶ በቀለ ገርባ ናቸው። አቶ በቀለ እየታየ ያለውን የዲሞክራሲ ምህዳር መሻሻል እና የተመዘገቡ ድሎችን የበለጠውኑ ለመቋደስ የህዝብ አንድነት ወሳኝነት እንዳለው ተናግረዋል። በዛሬው ዕለት ለዓመታት ሲያሰቃየኝ ከነበረ ድርጅት ፊት ለፊት ቆሜ ስለ አንድነት እንዳቀነቅን ያስገደደኝም የህዝብ ፍላጎትና የወቅቱ ጥያቄ ነው በማለት ተናግረዋል። ናፍቶ ሰሞኑን ከላይ ሰበላሌ ፈጫ ቱረ አባ አቶ በቀለ ገርባ ቀደም ሲል ጀማልም እንደጠቆመው በዚህ ጉባኤ ላይ የተናገሩት ይነስም ይብዛ፣ በእኔ መታሰር ታሪክ ውስጥ የተወሰነ ድርሻ በነበረው እና ትናንትና ሳወግዘው በነበረው ፊት ድርጅት ፊት ቆሜ የምናገረው ከመቼውም ጊዜ በላይ አንድነት ያስፈልገናል ብዬ ስለማምን ነበር ያሉት። ሙክታር ጀማልን ለዘገባው አመሰግናለሁ።